ባለፈው ሐምሌ ወር ነበር የፈረንሳይ ፖሊስና የጸጥታ አባላት በሚወነጅለው የሁማን ራይትስ ዎች ሪፖርት ላይ የስደተኞች ሰብአዊ ይዞታ የከፋ መሆኑንና ስልታዊ ጭካኔ የሚፈጽሙ መሆኑን በመጥቀስ በምግብ እደላ ወቅት በመኝታና በስደተኞች አልባሳትና መገልገያዎች ላይ እንደ በርበሬ የሚያቃጥል ጋዝን እንደሚረጩባቸው የሰው ልጅ መብት ተከራካ ሪው ሁማን ራይትስ ዎች ወደ ሰባ ገጽ ባዘለው ዘገባው ላይ አስፍሮ የነበረው ከሶስት ወር ቆይታ በኋላ ባለፈው ሳምንት በሁማን ራይትስ ዎች ለቀረበበት ወቀሳና ክስ የፈረንሳይ መንግስት በሀገር ውስጥ ጉዳይ ሚኒስትሩ ጀራልድ ኮሎን ጠቅሶ ሚኒስቴር መስሪያ ቤቱ ባወጣው የጽሁፍ መግለጫ ፖሊስ በስደተኞች ላይ እንደ በርበሬ የሚያቃጥል የሚረጭ ጋዝ ተጠቅሟል የሚለውንም የሁማን ራይትስ ዎች ውንጀላ ውድቅ ያደረገው ሲሆን ነገር ግን ፖሊስ አስለቃሽ ጋዝ መጠቀሙን ማረጋገጡንም መግለጫው አስፍሯል። ይኸው የሚኒስትሩ ዘገባ አክሎም የዓይን ምስክሮችን መሰረት አድርጎ ባጣራው የምርመራ ሂደትም የፖሊስ አባላት የጸጥታ አጠባበቅ ህግንና የስነ ምግባር ጥሰቶች መፈጸማቸውን ትክክለኛ ናቸው ሲልም ተቀብሏል። ምንም እንኳን በካሌ ስላሉ ስደተኞች ይዞታቸውንና የመብት አጠባበቃቸውን በተመለከተ ከዚህ ቀደም ሁማን ራይትስ ዎች እንግልት እንደሚደርስባቸው ተደጋጋሚ ዘገባዎችን አውጥቶ የነበረ ሲሆን እስካሁን ድረስ ምንም ምላሽ ሰጥቶ የማያውቀው የፈረንሳይ መንግስት ሐምሌ ላይ በወጣው የሁማን ራይትስ ዘገባ እንዴት ምላሽ ሊሰጣቸው ቻለ ስል ላነሳሁት ጥያቄ በሁማን ራይትስ ዎች ከፍተኛ አማካሪና የህጻናት መብቶች ጉዳይ ተከታታይ የሆኑት ሚስተር ማይክል ክርስቲያን ቦያኔክ በሰጡት ምላሽ በአካባቢው የሚንቀሳቀሱ ግብረሰናይ ድርጅቶች ከሁማን ራይትስ ዎች ጋር በመተባበር ተጨባጭነት ባለው የምርመራ ሂደት ክትትልም በተገኘ የምርመራ ውጤት ያመጣው ነው ይላሉ። ከዚህ ዓመት መጀመሪያ አንስቶ ፖሊስ በስደተኞች ላይ እንግልትና ጥቃት እንደሚፈጽም ተከታታይ ዘገባዎችን ከመጋቢት እስከ ግንቦት ወር ስንሰማ ነበር። ነገር ግን ምንም ልናረጋግጠው አልቻልንም ነበር። ከስር መሠረቱ መመርመር የያዝ ነው። በዛም ያገኘነውም ተከታታይነት ወይም ተያያዥነት ያላቸው በቁጥር ብዛት ያላቸው በስደተኞች ላይ ጥብቅ ጥቃትና እንግልት የሚፈጸሙ መሆናቸውንና ሌሎችን መረጃዎችንም አካተን ነበር በሐምሌ ወር ዘገባችን ላይ አቅርበነው የነበረው። የፈረንሳይ መንግሥት ምንም እንኳን የተጠቀሱትን ችግሮች ሁሉንም ባይቀበልም በተወሰነ ደረጃ ችግር መኖሩን ማመኑ አንድ እርምጃ ነው ይላሉ ሚስተር ማይክል ቦያኔክ። መጠነ ሰፊ በሆነው ችግር ላይ እውቅና መሰጠቱ መሰረታዊ እርምጃ ይሆናል። የትኛውም የፖሊስ አባል በዚህ መሰሉ ድርጊት ላይ መሳተፉን ለማወቅ በጣም አስቸጋሪ ነው። በዚህ ጉዳይ ላይ ችግር የነበረው በዚህ ምርመራ ካገኘነው ነገር አንዱ አንድ ፖሊስ ማንነቱን የሚያሳውቅ ቁጥር አያደርግም። ወደፊት ተስፋ የምናደርገው እያንዳንድ ፖሊስ ተለይተው የሚታወቁበትን የመለያ ቁጥር እንዲያደርጉና በማያደርጉት ላይም እገዳ እንዲደረግ ነው። በካሌ የሚገኙ ስደተኞችንና ሕጻናትን እንደ አውሮፓውያኑ አቆጣጠር ከ2015 ጀምሮ የተለያዩ እርዳታና ድጋፎችን በማድረግ ላይ የሚገኘው መሰረቱን ኢንግላንድ ያደረገው ሄልፕ ሪፊጂ የተሰኘው ግብረ ሰናይ ተቋም የፈረንሳይ ተወካይና አላፊ የሆኑት አኒ ጋብርኤል ላስኮ እንደሚሉት ፖሊስ በስደተኞች ላይ የሚያደርሰው እንግልትና በደል የሚያሳዩ ፎቶግራፎች፣ ቪዲዮዎችና የአይን ምስክሮችን ምርመራውን ለሚያደርገው አካል እና እንዲሁም ለሁማን ራይትስ ዎች ልከናል። ለዶቼ ቬሌ ሬዲዮ ለተጠናቀረው ዘገባ Haimanut trunenej ke Ferencsay Paris